አቶ ተወልደ ገብረ ስላሴና ረዳት ፕሮፌሰር ዳርጋ ፓራሳድ የአዲግራት ዩኒቨርሲቲ መምህራንና ተመራማሪዎች ናቸው። እንደ አውሮፓውያን አቆጣጠር በ2015 ኢንተርናሽናል ሪሰርች ጆርናል ኦፍ ቢዝነስ ኤንድ ማናጅመንት በተባለ የምርምር መጽሔት ላይ የኢትዮጵያ የውጭ ጉዳይና የብሔራዊ ደህንነት ፖሊሲን በተመለከተ ሰፋ ያለ የጥናት ወረቀት አሳትሟል። ሁለቱ ምሁራን በጥናታቸው ላይ እንዳመለከቱት የኤፍድሪ የውጭ ጉዳይና ብሔራዊ ደህንነት ፖሊሲ ፍልስፍና በሀገር ውስጥ የሚካሄደውን የኢኮኖሚ እድገትና የዲሞክራሲ ስርዓት ግንባታን በዲፕሎማሲያዊ ተግባራት መደገፍ ነው። እንደ ምሁራኑ አባባል ኢትዮጵያ ላይ ከውጭ ሊቃጡ የሚችሉት አደጋዎች በሙሉ መነሻቸው የሀገር ውስጥ ችግርና የዲሞክራሲ እጦት ወይም የውስጥ ተጋላጭነት ብቻ ነው። የምስራቅ አፍሪካንና አካባቢውን ሁኔታ በቅርበት የሚከታተሉ አንዳንድ ኢትዮጵያውያን ግን ከውስጥ ወደ ውጭ የሚለውን የኢትዮጵያ መንግስት የውጭ ጉዳይና የብሔራዊ ደህንነት ፖሊሲ አስተሳሰብ ነባራዊውን የአፍሪካ ቀንድ ጂኦፖለቲካዊ ሁኔታ ከግምት ያላስገባና የኢትዮጵያን የተጋላጭነት አደጋ ታሪክ ወደኋላ ተመልሶ መቃኘት ያቃተው ነው ሲሉ ይተቹታል። በቀድሞ የደርግ ስርዓት በውጭ ጉዳይ ሚኒስትርነትና በተለያዩ የመንግስት ኃላፊነቶች ያገለገሉት ሻለቃ ዳዊት ወልደ ጊዮርጊስ እንደሚሉት ኢትዮጵያ ውስጣዊ መረጋጋትና እድገት ኖራትም አልኖራትም ከሶስት አቅጣጫዎች ሊቃጡባት የሚችሉ የደህንነት ስጋቶች አሉ። ያለ የቀይ ባህር ጉዳይ አለ። በኢትዮጵያ ላይ የመጣ ወረራ ሁሉ በቀይ ባህር በኩል የመጣ ወረራ ነው። ሁለተኛ፣ የአባይ ውሃ ጉዳይ የግብፅና ሱዳንም የሚመለከታል። ከውስጥ ወደ ውጭ የሚለው የኢትዮጵያ የውጭ ጉዳይ ፖሊሲ እስካልተለወጠ ድረስ በየመን እየተካሄደ ካለው ጦርነት ጋር ተያይዞ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የመሳሰሉት የባህረ ሰላጤ ሀገራት በጅቡቲ፣ ሶማሌላንድና ኤርትራ ውስጥ ወታደራዊ የጦር ሰፈሮችን ለመመስረት ጥረት ማድረግ መጀመራቸው ለኢትዮጵያ ብሔራዊ ደህንነት አስጊ ሊሆን የሚችልባቸው ሁኔታዎች እንዳሉ ሻለቃ ዳዊት ያስገነዝባሉ። ይሁን እንጂ በኢትዮጵያ የአሜሪካ አምባሳደር የነበሩት ዴቪድ ሺን እንደሚሉት አሁን በስራ ላይ ያለው የኢትዮጵያ የውጭ ጉዳይ ፖሊሲ ከሞላ ጎደል የሀገሪቱን የአደጋ ተጋላጭነት የቀነሰ ነው። በተለይም ከኤርትራ በስተቀር ሀገሪቷ ከቀሩት ጎረቤቶቿ ጋር መልካም የሆነ ግንኙነት መፍጠር መቻሏ የፖሊሲውን ጥንካሬ የሚያመላክት እንደሆነም ይገልጻሉ። እንደ ሳውዲ አረቢያ ና ግብፅ የመሳሰሉ ሀገራት በቅርብ ርቀት ወታደራዊ ሰፈር ከፍቶ መገኘትም ጊዜያዊ ጉዳይ እንጂ በዘላቂነት ስጋት ሊሆን የሚችል አይደለም ይላሉ። አረቦቹ በቀጠናው ያላቸውን ወታደራዊ እንቅስቃሴ እየጨመሩ መምጣታቸው ሙን ነው። ይህ የሆነው ደግሞ በየመን ከሁቲዎች ጋር በገቡበት ጦርነት ምክንያት ነው። ሳዑዲና የተባበሩት አረብ ኤምሬትስ ከኢራን ድርጎ የሚቆረጥላቸውን ሁቲዎች ለማሸነፍ ባላቸው ፍላጎት ነው በምስራቅ አፍሪካ ማለትም አሰብ፣ ጅቡቲና፣ በርበራ ወደቦች አካባቢ የጦር ሰፈር መክፈት የጀመሩት። ይህ የባህረ ሰላጤው ሀገራት በአፍሪካ ቀንድ አካባቢ ወታደራዊ የጦር ሰፈር ማስፋፋት ሂደት ጊዜያዊ ጉዳይ ይመስለኛል። የየመኑን ጦርነት ባገባደዱ ማግስት ከቀንዱ ሀገራት ጋር ያላቸውን ወታደራዊና ፖለቲካዊ ግንኙነቶችን እያሳነሱ በምትኩ በኢንቨስትመንት በምግብና የምግብ ዋስትና ጉዳዮች ላይ ያተኮሩ ዲፕሎማሲያዊ ግንኙነቶች ወደ መመስረት መሄዳቸው አይቀርም። በተባበሩት መንግስታት ድርጅት የኢትዮጵያ ሚስዮን የጸጥታና የሰላም ጉዳዮች ቃል አቀባይ የሆኑት አቶ ብሩክ መኮንን እንደሚሉት አሁን በተግባር ላይ ያለው የውጭ ጉዳይ ፖሊሲ ነባራዊውን የአፍሪካ ቀንድ ሁኔታና የኢትዮጵያን ጥቅም ያጣጣመ ነው። ፖሊሲው ከውስጣዊ ተጋላጭነት ተነስቶ ውጫዊ አደጋን መመልከት መቻሉም የፖሊሲው ጥንካሬ ማሳያ እንጂ ድክመት ሆኖ ሊወሰድ አይገባም ባይ ናቸው። ግብጽን ጨምሮ ሌሎች የባህረ ሰላጤው ሀገራት በቅርብ ርቀት መገኘትም ለኢትዮጵያ ስጋት ነው ብሎ መደምደ ደም ስህተት እንደሆነ ይገልጻሉ። የገልፍ ሀገራት በሚመለከት ከሀገራት ጋር የሚኖረን ግንኙነት በጥናት ላይ የተመሰረተ እንደሆነ ጠቅሼላለሁ። ፖሊሲውን በግልጽ ያስቀምጣልና በዛ መሰረት አንድ ለሚደረግ ነው የሚሆነው። ነገር ግን ይሄ ለሀገራችን የብሔራዊ ጸጥታ ስጋት ነው የሚል ድምዳሜ በኢትዮጵያ መንግስት በኩል የለም። ለዶይቸ ቬለ ለተጠናቀረው ዘገባ ናትናይል ወልዴነኝ ከዋሽንግተን ዲሲ